የባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ ጋቢና ቪኦኤ የታሳ 30 የቀጥታ ስርጭቱን ጀምረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል ወጣቶች በሀገራቸው ውስጥ ለሚፈጠሩ ችግሮች መፍትሄ የሚሆኑበትን አማራጭ የምታገረን እንግዳ ይዘናል። እኔም ማስበው ከወጣቱን በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርን የመቀየር እያሳጣን ያለው እና ከስር ጀምሮ በደንብ መሰራት አለበት። ቢታንያ ሉሉ ናት። የወጣቶች ኅብረት ለአመራርና ለልማት የተሰኘ ድርጅት መስራች ናት። አብራን ታመሻለች። ከአምስት መቶ በላይ ለሆኑ የፖለቲካና ሕሊና እስረኞች ጠበቃ የነበሩ ሰውንም በምሽቱ እንዘክራለን። ገር እየተናነቁ ለአገር ለህዝብ ለህዝብ ከፍታ የሚታገል ሰው ይጠርቃል የሚል እምነት ነው ያለኝ። ሃይማኖቱን ይህንን ነው የሚያስተምረው። ጠበቃ ወንድሙ ይብሳ ናቸው። ያሳለፉትን የሙያ ውጣ ውረድ የሚያስቀኝ መሰናዶ ወደ ኋላ ይደምጣል። ተጨማሪ ጉዳዮችም አለውን እስከ መሰናዶችን ማብቂያ ብራችሁን ከሆናችሁ ውብ ሙዚቃም ትጋበዛላችሁ። ተረኛው አስተናጋጅ ሀብታሙ ስዩም ነኝ። ጽዮን ግርማ አጫጭር የዓለም ዜናዎችን በመቀጠል ታሰማናለች። የዩናይትድ ስቴትስ ወታደሮች በሚቀመጡባትና ሁለት የኢራቅ የአየር ኃይል ሰፈሮች ኢራን በተኮሰቻቸው ከ ከአስራ ሁለት በላይ ተወንጫፊ ሚሳይሎች በሰው ላይ የደረሰ ጉዳት እንደሌለና በንብረትም ላይ የደረሰው አነስተኛ ጉዳት መሆኑን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አሁን ከደቂቃዎች በፊት ተናገሩ አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት ይዘን እንመለሳለን ዛሬ ረቡዕ ማለዳ ከኢራን ዋና ከተማ ከቴሄራን እንደተነሳ በጥቂት ደቂቃዎች ውስጥ በተከሰከሰው የዩክሬን ጀት በውስጡ በነበሩት 176 ሰዎች ሙሉ በሙሉ ማለቃቸው ተሰምቷል። ባለስልጣናት የአደጋው መነሻ ምን እንደሆነ ለማወቅ ምርመራ ጀምረዋል። ከቴሄራን ወጣ ብሎ ባለ እርሻ አካባቢ ከወደቀው ቦይንግ 737 የበረራ መረጃና ድምጽ መዝጋቢዎች መገኘታቸውን ባለስልጣናቱ ተናግረዋል። ዛሬ ሶማሊያ ዋና ከተማ መቋድሾ መሀል መኪና ላይ በተጠመደ አጥፍቶ ጠፊ ቦምብ ቢያንስ አራት ሰዎች ተገደሉ ሌሎች አስራ አምስት ሰዎች ደግሞ መቁሰላቸውን እማኞችና የሕክምና አገልግሎት ሰራተኞች ገልጸዋል። ፍንዳታው የደረሰው ሳይዲካ መንገድ መጋጠሚያ ላይ ተሽከርካሪዎች በተኮለኮሉበት ወቅት መሆኑ ተገልጿል። መስቀለኛው መንገድ ከሀገሪቱ ፓርላማና ከቤተ መንግስቱ አቅራቢያ መሆኑም ተጠቁሟል። የሶማሌው ታጣቂ ቡድን አልሸባብ ለጥቃቱ ኃላፊነትን ወስዷል። አውስትራሊያውያን በመጪው የበጋ ወቅት ብዙ አካባቢዎችን ለሚያስደርስ የሰደድ እሳት እራሳቸውን ማዘጋጀት አለባቸው ሲል የዓለም የሜትሮሎጂ ድርጅት አስጠነቀቀ። ከአሁን ቀደም ታይቶም ተሰምቶም በማያቅ ደረጃ ለተከሰተው የአየር ግለትና ያልተቋረጠ ድርቅ የአየር ንብረት ለውጡ ምክንያት ነውም ተብሏል። የአሁኑ የቃጠሎ ሁኔታ ባልተለመደ መልኩ የተራዘመና ፈታኝ ሊሆን እንደሚችልም ከባድ ውድመት ሊያስከትል እንደሚችልም የዓለም የአየር ሁኔታ ክትትል ድርጅቱ አስጠንቅቋል። የዓለም የሜትሮሎጂ ድርጅት ቃል አቀባይ ክሌነር ነሊስ በተፈጥሯዊ ሁኔታ ምክንያት የሚከሰቱ የአየር ንብረት መቀየር ሁኔታዎች ለነዚህ ከአሁን ቀደም ያልታዩ ለውጦች ሚና የተጫወቱ መሆናቸውን አስረድተዋል። ሌላው ደግሞ የሕንዱ ውቅያኖስ ዲፖል የሚባለው ክስተት መሆኑንና ባለፈው አመት እጅግ ጠንካራ እንደነበር አስረድተዋል። የአውስትራሊያዋን ከድሮ በበለጠ አድርቆታል። በዚያ ሳቢያም ምስራቅ አፍሪካ ካለፈው የበለጠ እርጥበትን አግኝቷል። ስለዚህ በአንድ በኩል ተፈጥሮዊ የአየር ንብረት መቀየር አለ፣ በሌላ በኩል ደግሞ የአየር ንብረት ለውጡ ሚናም ያን ፈጽሞ ጠንካራ እንደሆነ ልንጠራጠር አይገባም ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጽዮንን ለዜናው እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። ከአሜሪካ ድምፅ ራዲዮ ነው እየተሰማ የሚገኘው። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ፣ ገመድ አልባ ኢንተርኔት አገልግሎት ወይንም ዋይፋይና መደበኛ የስልክ አገልግሎት በከፊል መቋረጡን ነዋሪዎችና የቀጠናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቀዋል። ጽዮን ግርማ ዝርዝር አላት። በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔትና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ስራ ከለባ ንጭ ከተማ ነው የምኖረውም። ፊታደያ ናባላለ ግንጭ ከተማ ነቀምቴ ነቀምቴ ከተማ ነቀምቴ። ኢንተርኔት አገልግሎት አለ? የለም አሁን። ከመቼ ጀምሮ ነው የተቋረጠው? ከሐሙስ ነው የተቋረጠ። ከሐሙስ ጀምሮ የስልክ ነው የተቋረጠው። ዳታ ዳታ ፌስቡክ ኢንተርኔት ምናምን የለም አሁን። ባ የስልካችሁ ኢንተርኔት ዳታው የለውም። ኢንተርኔት አገልግሎት አይሰጥም፣ አይሰጥም፣ አይሰጥም። ዋይፋይስ ምናምን ሁሉም የለም አሁን። ምክንያቱም ጠይቃችኋል ምክንያቱም ያው እኔ አልጠየቅኩም፣ ለምን እንዳደረጉም ያው ማንም ጠይቃለች። ኮማንድ ፖስት ስለሆነ አስቸጋሪ ነው ክሩንን መጠየቅ። የሰላሙ ሁኔታ አልተረጋጋም ማለት ነው ነቀምቴ ውስጥ። ህዝቡ ሰላም ነው። አሁን ኮማንድ ፖስት ሲባል ያው በወታደር ስለሚተዳደር አስቸጋሪ ሁኔታ ያለ ነው። ስለዚህ በተለይ የኢንተርኔት አገልግሎቱ ለምንድ የተቋረጠው ሁኔታ ምኑም አይታወቅም፣ ምስጢር ነው። ያው እስካሁን እንደዚህ ነው፣ ይሄ ነው የሚባል የለም። ወደ ደንቢ ዶሎ ወደ ጊምቢ ምናምን መሄድ ነው። ምዕራብ ወለጋ ና ቄለም ወለጋ ደግሞ ጭራሽ ስልክም ራሱ የለም። ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ የኢንተርኔት ብሮባንድ አገልግሎት ተቋርጦ ነበር ማለትም ያለው ከአርብ ለት ረፋድ ጀምሮ እስከ ሰኞ ለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን ነው የጠፋ ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈርጥቆብን ነው የነበረው እና አሁን ላይ ያው የለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። አሁን ከትላንት ከሰኞ ለት ማታ አካባቢ ነው የመጣው ሊቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚሁ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹን የሚሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም። እናም በራሳችሁ ሰዓት ነው የለቀቁልን እና እንደዛ አሁን አምቦ ከተማ ላ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው። በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ ከሀውስ ጀምሮ እስካሁን ዳታ የለም ኢንተርኔት የለም። ሆን የሚነቀምት ብቻ ነው አሁን እስከ ነቀምት አለ የሞባይል ማገናኘት ይችላል። አለበለዚያ ባኔም ማገናኘት ይደመልቻል ነው ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ ኦሮብሉ ወለጋም ጨምሮ ኢንተርኔትም ሞባይልም ለ ለነጋዴዎች አሁን ለምሳሌ ለሱ ነው የሚጠቀሙ። ከአክተሪያዎች የሚጠቀሙት በዋይፋ ነው። በቴክኖሎጂ ስለሆነ በዛ ነው የሚለዋወጡት። ያ ሁሉ ቆሜ ማለት እኮ የሀገሪቱ ገቢ ቀነሰ ማለት ነው። መንግስት ራሱ በዚህ ላይ ይገባል። መንግስት ለመንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንንም ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም። የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው ማሊ አካባቢ እንዴ ኑነቲ አካሬጅኒቱነቲ ከነጀን ነው ወጪ ኦፐሬሽን ፓርቲ ዳ ለምን እንደተቋረጠ አናውቅም። ከእኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም። የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል። ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያ ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለ መቆራረጡ ከአሜሪካ ድምጽ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በመቀጠል የጋቢና ሕግና ፍትህ መሰናዶ ይደመጣል። ለበርካታ የፖለቲካና ህሊና እስረኞች ጠበቃ የነበሩ ሰዎችን ታሪክ ማስደመጥ መጀመራችን ይታወሳል። ከዚህ ቀደም የጠበቃ መሐመድ መኮንንን የሥራ ዘመን ቃኝተናል። ዛሬ ደግሞ ስለ ጠበቃ ወንድሙ ኢብሳ እንነግራችኋለን። በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች በየተኛ የሆነ ጎልማሳ አለ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች በአይናቸው የሚፈልጉት ገንዘብ የላቸውም ብለው ሳይሸሽ ከጎናቸው የሚቆም አይነት ሰው ነው። ይህ ሰው ወንድሞ ኢብሳ ይባላል። ጥብቅና የሚቆምላቸውን ሰዎች ሕመም ያውቀዋል። ከ1977 እስከ ጥቅምት 1983 ባረሴ ክፍለ ሀገር የዶግዳ ወረዳ አቡራ ከተማ ከንቲባ ሆኖ ይሰራ ነበረ። አንድ አዛውንትን በግፍ የገደሉ የከተማዋ የጸጥታ ኃይሎች ለፍርድ እንዲቀርቡ አምርሮ በመሟገቱ ለቅጣት ተመርጠዋል። ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሻፓ አንደኛ ጸሐፊ ስነት ግጣውጥቶ እጅ ወደ ላይ አሉኝ። እጄን ወደ ላይ አልልም አልኳቸው። እሺ ቀጥ ብለ ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳልኝ። ረት ወታደሮች አጅበኝ ጭላሎ ወሰዱኝ። ከጥቅምት አስር እስከ መጋቢት አስር አስራ ዘጠኝ ወንድሙ በማዕከላዊ ውስጥ እስረኛ ነበረ። ዱላውን ስቅይቱን በዚያ እንዳይ የሚናገራል። ደርግን ኢህአዴግ ሲተካ ወንድሙ በመደበኛ የፖለቲካ ፉክክር ውስጥ ገብቶ የፓርላማ ወንበር እስከ ማሸነፍ ችሎ ነበረ። በ2002 ዓ.ም ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ ወንድሙ የፓርላማ ዘመኑ አከተመ። ድምፁን ሊያሰማበት የሚችልበት በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገት የሚችልበት መስክ ማሰስ ያዘ። ከፓርላማ ሰዓቱ ቀንሶ ሲያጠናው የከረመውን የህግ ትምህርት በዚያ ሊጠቀምበት ወስነዋል። በኢትዮጵያ ህገ መንግስት ላይ የተቀመጡትንና ና የገረቷን ህጎች እነሱም እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገጥ ያመቸኛል ብዬ ነው። ሁለት ሺ ስድስት ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ። ሁለት ሺ ስድስት በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ካሰሩብን ለእነሱ ጥብቅና እንድንቆም እኔና በጀኔ ጣፋ በስታ ድንቃ የምንባል መጠነኛ ጀሚ ተከፍሎ ሁለት ሺ ስድስት ጥብቅና ጀመርን። ሁለት ሺህ ስድስት ጀምረን ጥብቅናውን እንዲህ እየሰራን እያለን በፓርቲ ማለት ነው። መጀመሪያ በኢትዮጵያ ውስጥም ፓርቲ ጥብቅናዎቹን መጀመሩ ይሄ ነው እና ሁለት ሺህ ስምንት ጓደኞቼም ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት የኦሮሞ ፌዴራል ኮንግሬስ ከግማሽ በላይ ወደ ሰባት የሚሆን ስራ አስፈጻሚው የታሰሩ እኔ ብቻ ቀረሁኝ። እነዚህ ነገሮች እልህ ውስጥ ጨመሩኝ። ከጠላት ጋር እየተናነቁ ለአገር ለህዝብ ለህዝብ ከፍታ የሚታገል ሰው ይጠርቃል የሚል እምነት ነው ያለኝ መጠ ሃይማኖቱን ይህንን የሚያስተምረውና ና እልያዘኝ ራሴ ወሰንኩ። በቃ ከነይ ጠካኝ ገዢዎች ጋር እየተናነኩ ቢታሰር አይደለም ቢሞት እቀርቃለሁ በሚል ጥናት ሁለት ሺህ ስምንት ጓደኞች ከታሰሩ በኋላ ለነበቀለ ገርባ ና ለሌሎችም ጥብቅና እንዲቆም፣ ዶክተር መረራ አልታሰሩም፣ አሁንም ቀጥላሉ፣ ብቻዬን ቀጠል። በተወሰኑ ሰዎች ጥብቅና በመቆም የተጀመረው የወንድሙ የአጋርነት ዘመን ወደ ሌላ ምዕራፍ መሻገር ጀምረ ስራው ከብሔርም ከጎሳም ያለፈ እንደሆነ የሚያስገነዝብ እውነታ ጋር ተዋወቀ። በጣም በርካታ የአማራ ልጆች፣ ኦሮሞ ልጆች እኔ ኦሮሞ ፌዴራል ኮንግሬሽን ሲሄድ ስብር ቁጥር የሌለው ከእስር ቤት የሚወጣው ሁሉ የአማራ የኦሮሞ ነው በአብዛኛው። በእርግጥ ሱማሌም አለ ትግራይም አለ ሌሎችም ቢኖሩ፣ በአብዛኛው እነሱ ናቸው እና ከኦሮሞ ፌዴራሽ ኮንግሬስ ጋር ተነጋግሬ ሲወጣ፣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባለን ኦሮሞዎች ነን ጥብቅና አገልግለን አሉኝ። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱም ማዕከላዊ ውስጥ የነበሩ እነብርቀል ነገር እንደሆኑ በቃ ወንድሙ፣ ከኦሮሞ አማራ የሚባል ነገር የለም ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አልኝ። በእነዚህ ተነሳስቼ የአማራ ልጆች ወደ መቶ ሀያ አካባቢ ናቸው። የትግራይ ልጆች አስራ ሁለት አሉ። አምስት ሳንቲም አልተቀበልኩም። ዲክሌር አረግኩ ምንድነው በማዕከላዊ እ የትኛውም ኢትዮጵያ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በምቻለኝ ሁሉ አገለግላቸዋለ። ወንድሙ ይብሳ አሁን ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለይ መሟገቱን ያዩ ስለ ሁሉም የሚል ስም ሰጥተውታል። ስለ ሁሉም መቆም ግን አደጋን አደጋን መሳብ ጀምረ አሁን ሁለት መቶ አምሳ ሰው ሲደርስ አንድ ዳኛ አስራ ጠነኛው ወንጀል ችሎት አለው። ስማቸውን አልጠረም። ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም። አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የምል ክርክር አንስቶ አጋጣሚ ያን ቀን ሰባ ሰባት በቁጥሩ ሰባ ሰባት በክሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት ሰባት በቲዲ ምናምን የተከሰሱ ሰዎች ነበሩ። በሚቀጥለው ሳምንት ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ስባሉ ይቻልኩኝ እየተንቀጠቀጥኩኝ ነው። በቃ በአሁኑ ለሚዲያ የማይመች በጣም አስራ ሰባት እየደጋገሙ በምደገንን ሁኔታ ሲሰሩኝ ምንም ማድረግ አልቻልኩም። ለዛሬ በጋቢና ሴቶች ላይ እንግዲህ ቢታንያ ሉሉ እንግዳችን ሆናለች። በመቀጠል የሚሰማው መሰናዶ ነው። ቢታንያ የወጣቶች ለሀገራት ችግሮች የመፍትሄ አካል መሆን ይችላሉ ብላ ታስባለች። በዩኒቨርሲቲ ውስጥ የመሰረተችው የወጣቶች ህብረት ለአመራርና ለልማት ያልዳ የተሰኘ ድርጅት የወጣቶቹን አህጉራዊ ትስስር ከመጨመር አልፎ እንደ ኤሮፓያን አቆጣጠር በ2015 በአፍሪካ ህብረት የ50 ዓመት አጀንዳ ላይ ተሳታፊ በመሆን የፖሊሲ ቀረጻ ስራም ላይ ተሳታፊ እንዲሆን ችሏል። ኤደን ገረመው ከቢታንያ ጋር ቆይታ አድርጋለች። በመቀጠል ይሰማል። ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታንያ ሉሉ የመጀመሪያ ዲግሪያን በኤሌክትሪክ ካልና በኮምፒውተር ምህንድስና ሁለተኛ ዲግሪን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። የሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታንያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ሕዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአዕምሮ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ህብረት ለአመራርና ልማት ወይም ያልዳን መሰረተች የወጣቶች ህብረት ለአመራርና ለልማት ወይም ያልዳ የተሰኘ የዩኒቨርሲቲ ክበብ መሰረተች አቶ ዩኒቨርሲቲ በጣም ቻሌንጅ ዩኒቨርሲቲ ነው ያው ትምህርቱን በራሱ ይከብዳል እና ወጣቶች በጣም የሚጠፉበት ቦታ ቢያሴች በምንም እዛ ከሚያዙ ከትምህርታቸው ጎን ለጎንና ባሻገር መሪ ሆነ የሚወጡበትን ፕላትፎርም በኢትዮጵያ እናመጣውን ብለን የመጀመሪያውን ሳቢ ያሰብ ነው ማለት ነው እና እያልጋ የሚባል ኢኒሼቲቭ ሀርቫርድ ዩኒቨርሲቲ ነበር የተቋቋመው መጀመሪያ ሁለት ሺህ አራት ላይ። እና የኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ስር እኔ ሁለተኛ ዓመት ተማሪ እያለሁ አቋቋምኩኝ። መጀመሪያ ምን ምን ችግሮች አሉ፣ ምን ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆኖ የሚወጣበት ቦታ እንዲሆን ስላመንበት ምን ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነ የገቡትን የተለያዩ የመሪነት የሊደርሽፕ ትሬኒንግ የፐብሊክ ስፒኪንግ ትሬኒንግ ከኛ የሚጠበቀው ምንድን ነው የሚለው ብሬንስቶርሚንግ የሚደረግበት ፕላትፎርም ለመፍጠር ተችሏል። እና ይሄ ደግሞ ምን ያስደርጋል የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያለ ፕላትፎርም ነበረ። እና በሱ ምክንያት ኦልሞስት ሁሉም ማለት እችላለሁ አባት ሆነ ያለፈው ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኙና በሱ ነው በደንብ የጀመርኩት ወጣቶችን የማብቃትና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው። የአፍሪካ ህብረት አባል ሀገራት የአህጉርቱን የልማት አጀንዳ ሁለት ሺህ ስልሳ ሶስት ሲያዘጋጁም የአልደ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረፃ ላይ ተሳትፈዋል እና ከዩኒቨርሲቲ ሌቭል ከሚሰጡት በተጨማሪ የአህጉራዊ ፖሊሲዎች ሲቀረጡ የወጣቶች ድምጽ በግድ መግባት እንዳለበት በሁለት አስራ ሶስት ከአፍሪካ ህብረት የተቋቋመበት በታንፋማ ቦቶን ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት ጋር ፓርትነር በማድረግ አጀንዳ ሰሚሴክሴት ይባል እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክብተት ስላየን ከሰላሳ ስምንት አፍሪካ ሀገራት ሶስት መቶ ወጣቶችን አሰባስበን ፖሊሲውን ሊዘደርጉት ያደርግበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ስፖ ዘለ ሆኔ ብዙ አልከበደ ነው። ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች። የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፍልሰት ማድረጋቸው ነው። ሥራ አጥነት የአህጉራዊ ችግር ነው። የወጣቶችን ቦታ ለመስጠት የውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣት እና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ሀገር ላይ ለውጥ ለማውጣት በፖለቲካ ኢንቮልቭ መደረግ አለበት ብዬ አላስብም። በተለያዩ ሲቪል ፕላትፎርሞች ላይ የእውነትም ሀገር መለወጥ ይቻላል የሚለው ነገር በደንብ ሰርጾ አልገባም። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርም የመቀየር እያታጣነ ያለና እኔም የማስበው ከወጣቱም በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ከወጣቱ ኦፍኮርስ ብዙ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተት አለ። አሁን እየተሻሻሉ ነው፣ እንደውም በጣም እየተሻሻሉ ያሉ ነገሮች አሉ። የወጣቶችን የማብቃት እና የአመራር ቦታዎችን የመስጠት ሴቶችንም ወደ አመራር ቦታቸው የማስገባት ሁኔታ እየተካሄደ ነው ያለ። ነው የስራ ሴክተር ሁሉንም የተማረ ሊወስድ አይችልም። ስለዚህ የስራ ጥነት ችግር አለ። ስለዚህ በስራ ጥነት ምክንያት ተስፋ የመቁረጥ ብዙ የተለያዩ የመንግስት አካላት እንደራሳቸው ራሳቸው እንሽት ወስደው በደንብ ወጣቶችን የማውቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አደባባይ እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ የማስበው ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረ ሆኖ እምቃላቸውን ተጠቅሞ አገራቸው ንም አህጉራቸውንም መቀየር ይችላሉ። የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፈቃድ ሎትና ከመደበኛ ትምህርት ውጭ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ብሪታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ 人哪！

ሰውን ከተው እጅ መንሻውን ለጌታ ስጦታ ምስጋናቸውን እጣንና ከርቤ ወርቃ ቀረቡለት። እረኞች በደስታ ወድቀው ሰገዱለት። ሆ በበረት ግርግም ተወልቆል ስጋለሱ ሆ አሞቀው I'm <laughs> አድማጮቻችን እንግዲህ ትናንት የገና በዓል ተከብረዋል። የበዓሉ ድባብ ዛሬም ስለ ቀጠለ ነው ይህንን ሙዚቃ የጋበዝናችሁ። ትናንት ታሕሳስ 28 2012 ዓ ም ነበረ የገና በዓል የተከበረው። ብዙ ጊዜ ታሕሳስ 29 ነበረ የሚከበረው ይሄ በዓል። በታሕሳስ 29 ላይ እንደመከበሩ ዘንድሮ ለምን ታሕሳስ 28 ላይ ተከበረ ብሎ መጠየቅ አይቀሬ ነው። ንጉሥ አክሊሉ ምክንያቱን ያስረዳናል። እንደምናመሻችሁ የልደት በዓል በሶስቱ ዘመናት በ29 እየተከበረ ለምን ታሕሳስ 28 እንደሚከበር ትናንት አንድ ምሁር አስረድተውናል። ሌላው ምሁር ደግሞ የልደት በዓል መከበር ያለበት ታሕሳስ 29 እንጂ 28 መሆን የለበትም ይላሉ። ምሁሩ ፋሲል ጣሰው የዩኒቲ ዩኒቨርሲቲ ተቀዳሚ ሌክቸረር ናቸው። እስቲ ፋሲል ጣሰውን እንስማቸው። የኢትዮጵያ ቀን መቁጠሪያ ፍጹም ነው። ምክንያቱም በምስራቅ ምዕራብ፣ ሰሜን፣ ደቡብ ሰፊ ሞቃትና ፈጣን ምድረ ሰማይ ውስጥ የሚከሰቱ አራት መካከለኛ ወቅቶች፣ ሳምንት፣ የወር ዕለትና ዓመተ ምሕረት የሚመዘገብበት ነው። እንግዲህ ከዛ ውስጥ አንዱ ትልቅ በዓል ተደርጎ በባህል እየተወሰደ ያለው የጌታችን ኢየሱስ ክርስቶስ መወለድ ነው እና በኢትዮጵያ ቀን መቁጠሪያ መሰረት እያንዳንዱ የወር ዕለት በሶስት ምድብ አራት አመት የሚውልበት የሳምንት ዕለቶች ፍጹም የታወቁ ናቸው። በመሆኑ ታሳስ ሀያ ዘጠኝ አሁን በሁለት ሺ አስራ ሁለት ላይ ተጽፎ የሚገኘው እረብ ዕለት ላይ ነው። ምክንያት በሁለት ሺ አስራ አንድ ላይ ሰኞ ዕለት ነበረ። ስለዚህ በጳጉሜ የተነሳ ሰኞ ለት ላይ ውሎ ማክሰኞን ይዘላትና እረብ ለት ላይ ነው መሆን ያለበት። ቀን መቁጠሪያው የሚያንኑ ነው የሚያሳየው። ነገር ግን በየአራት አመት በጳጉሜ ማግስት ሀያ ስምንት ነው የሚሆነው እየተባለ ይኸው ሲከበር እናያለን። እዚህ ላይ እንግዲህ እኔ እንዲያዩት የምፈልገው በተለይ የጊዜ ስሌትና የጊዜ እውነት ከመሬትና ፀሐይ መስተጋብር የሚቀዳ ስለሆነ በምርምር በጣም ፍንትው ብሎ ይታወቃል። ስለዚህ በተለይ የቤተ ክህነት ሊቃውንቶች በራቸውንም ክፍት አድርገው እየተዋየን ወደ ትክክለኛው ከሀያ ዘጠኝ አይዛነፍም የሀያ ዘጠኝ ሳምንቶች አሁን ከሁለት ሺ አስራ ሁለት ላይ ረቡዕ ዕለት ይውላል። ሁለት ሺ አስራ ሶስት ላይ ሀሙስ ዕለት ነው የሚውለው። ሁለት ሺ አስራ አራት ላይ አርብ ዕለት ይውላል። ሁለት ሺ አስራ አምስት ላይ ቅዳሜ ዕለት ይውልና ሰባ ሁለተኛው ምድብ አመት ያልቃል። ስለዚህ ሁለት ሺህ አስራ ስድስት ሰኞ ዕለት ሆኖ ይጀምራል ማለት ነው እና በዚህ አንጻር እንግዲህ ይሄን ለማካፈል ነው እና ሀያ ዘጠኝ ላይ ነው የሚውለው የሀያ ዘጠኝ የሦስት ምድብ አራት አመት ሳምንቶች ስለማይለዋወጡ ቀመርም አላቸው። ይሄ የሂሳብ ስሌት የቀመር ቁጥር አላቸው። ታሳስ ሀያ ዘጠኝ ለስንተኛ ጊዜ ሰኞ ዕለት ለዋለ ታህሳስ 29 ለስንተኛ ጊዜ ረቡላት ዋለ እያልን ቀመሩን በስሌት ሁሉ እናገኘዋልና ካሌንደሩ ደግሞ ይህንኑ ያሳያል። ስለዚህ ወዲያና ወዲህ መነካካት የለብንም የሚለውን ሀሳብ ለማካፈል ነው። ስለዚህ በዛው በ29 መከበር ነበረበት ነው። አዎ በ29 ነው መከበር ያለበት በ28 እያደረጉ ያሉት የጁሊያኑን ቀን መቁጠሪያ ሊትሬቸር ወይንም ይሄ ጁሊያን የጠባብ ቀዝቃዛ ምድሩን ጊዜ ንድፍ ሀሳብ እየተጠቀሙ ነው እንጂ ይሄ የኢትዮጵያ የምስራቅ ምዕራብ፣ ሰሜን፣ ደቡብ ሰፊ ሞቃትና ፈጣን ድረሰማዊ ቀን መቁጠሪያ ፍጹም ነው። አመሰግናለሁ አቶ ፋሲል ጣሰው። በትናንትናው ዕለት የቅኔና የሀዲስ መምህሩ መጋቤ ሀዲስ ክነፈርግ ወልደ ገብርኤል እንደገለጹትም በሃይማኖተ አበውም ሆነ በፍትሐ ነገሥቱ ላይ የልደት በዓል መከበር ያለበት ታኅሳስ 29 እንደሆነ ይደነግጋል። በሌላ በኩል ደግሞ ላሊበላ ለምሳሌ ቤዛ ኩሉ ዓለም የዮም ተወልደ ክርስቶስ ዛሬ ተወለደ ብለው ወረቡን የሚወርቡት በ28 ሳይሆን በ29 ነውና ከኢትዮጵያ ሊቃውንትም እዛው 29 ላይ ቢያርፍ የሚል አስተያየት አለ። ለሁሉም ተነጋግሮ አንድ ዐይነት ውሳኔ ላይ መድረስ የሚጠቅምና የሚበጅ ነው እያል የዛሬውን ፕሮግራም በዚሁ እናጠቃልላለን። እግዜር ይስጥልኝ። የበዓላት ራሱን ገናናየን እንኳን እኳ ለንደሱ አደረሰን። የበዓላት ራሱን ንጉሴንና እንግዲህ እንግደው እናመሰግናለን። የዛሬው ጋቢና ቪኦኤ ጉዞአችን በዚህ ተጠናቀዋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል አት ጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁን ላኩልን። አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። የዛሬ ምህንድስናውን ሲያግዘን የነበረው ደግሞ ሞክቢሊያ ቤሮ ነው። ጥናደሩ ጋራሲበሰ ነሳነወጣት ወርማሳናዛወቱ

con Radio Saga Americati.